ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። አባይ ወይም ቬጋስ ዳግም ሰሞነኛ ሆኖ ለሕዝብ እይታ መብቃት ጀምሯል። በተለምዳዊው የሲኒማ ቤት አዳራሽ ሳይሆን በሀበሻቪው አፕ አማካይነት በፊልም ደራሲ ዳይሬክተርና ተዋናይ ቴዎድሮስ ተሾመ አገላለጥም የአባይ ወይስ ቬጋስ ጣራና ግድግዳ ፍቅር ነው። እውቀት ላይ አንድም ደግሞ ደህና ገንዘብ ላይ ቢሆን እኔ መርጣል ገንዘቡና እውቀቱ ያለው ቃ ፍቅሩ ባይኖርስ? ትረካው በሀገር ቤት ካባይ ወንዝ ዳርቻና በባህር ማዶ የኃጢአት ከተማ በሚል ምጸት ስሟ የሚነሳው ላስ ቬጋስ መካከል ነው። ደራሲ ዳይሬክተርና ተዋናይ ቴዎድሮስ ምንም እንኳ አሁን ጠቅልሎ ወደ ሀገር ቤት ቢገባም የፍልሰተኛ ሕይወቱን በሀገረ አሜሪካ ኖሯል። የባህር ማዶ ስኬትን አጣጥሟል። በተግዳሮት ተፈትኖም አልፏል። የፊልም የሕይወት ነጸብራቅ መርከቦቹን መልህቆች አገር ቤትና ባህር ማድሮ የማድረጉ አስበብም የሁለቱ ዓለም ሕይወቶቹ ነጸብራቅ ናቸው። የፊልሙ ማጠንጠኛ ማዕከል ጾታዊ ፍቅር ቢሆንም ተመልካችን የጋለ የሀገር ፍቅር ስሜት አላብሰው ወደ ውስጡ እንዲመለከት ግድ ይላል። የፍቅርን ገጸ ብዙነት ሲያመላክት መነሻችንን ያደረግነው አባይ ወይስ ቬጋስ ከተሠራ ከአንድ አስርት ዓመት በኋላ ዳግም ለሕዝብ እይታ እንዲበቃ ይሁንታን ለመቸር ስለ ምን ከስምምነት ላይ ደረሳችሁ በሚል ነው። የተዋናይ ቴዎድሮስ ምላሽ እንዲህ ነው። ፊልሙ እንዲወጣ የጋበዙኝ አበሻ ቪው ዶት ቲቪ ባለቤቶች ናቸው። አበሻ ቪው ዶት ቲቪ አሁን የኢትዮጵያን ፊልም ወደ ኢንተርኔት ፕላትፎርም በማምጣት በአፕሊኬሽን ሰዎች በስልካቸው እያወረዱ ፊልሞችን እንዲያዩ እያደረገ ያለ ድርጅት ነው። እና እነሱ ናቸው የጋበዙኝ። እስካሁን ድረስ ይዤው ነበር እኔ እንዳለ በዩቱብም በሌላ ነገር እንዳይወጣ። ምክንያቱም በጣም ብዙ የተለፋበት እና ብዙ መስዋዕትነት ያስከፈለን ፊልም ነው። አባይ ወይስ ቬጋስ በወቅቱ በጣም እጅግ በጣም ውድ በሆነ ካሜራ በሆሊውድ ባለሙያዎች፣ በሆሊውድ መተው ኢትዮጵያ መተው ከስልሳ በላይ የፊልም የካሜራ በስተጀርባ ባለሙያዎች ተሳትፈውበት የተቀረጠ ፊልም ነው። የኮስት ፕሮዳክሽን የተሠራው አሜሪካን ሀገር ነው፣ ሎስ አንጀለስ እና በዚህ መስዋዕትነት ልክ የሠራ ነው ፊልም እንዲሁ እንደ ዋዛ በዩቱብ መልቀቅ ለፊልሙ ፌር አይደለም፣ ለእኛም ፌር አይደለም እንደሚል በሲኒማ ቤት ከታየ በኋላ ያው አስቀምጠናው ነበር እዛ አበሻቢው ባለቤቶች አፕሮት አድርገውን ስቴታስን እናውቃ ሲሉ (القراءة في المدينة الأخرى) و (القراءة في المدينة الأخرى) و (القراءة في و في ጥራትም ሆነ እንደዚሁ የፕሮዳክሽን ወይም ውጤቱ አስቅንብሮቹ በሙሉ ከፍተኛ ደረጃን የያዙ ናቸው። አሁን እንደገለጥከው ከዛ ጀርባ ያለው ለጥራቱ ብዙ እጆች መኖራቸውን ያመለክታል። ይህንን አባይ ቨርስስ ቬጋስ የሚለውን ከመጠሪያ ሰጥቶ ፊልሙን በሀገር ቤትና በሀገር አሜሪካ በተለይም ደግሞ ላስ ቬጋስ ላይ ያተኮረ ታሪክ ዙሪያ እንዲያጠነጥን ምን አነሳሳህ? አባይን ከዚህ ጋር ደግሞ ቬጋስን በንጽጽሮች ለማቅረብ የአንድ የዳ ሀገር ፊልም ሰሪ ስትሆን የምትሰራው ፊልም ከወደድ ኩሻበት ኩልሽ በላይ ትውልድ ቀራጭ መሆን አለበት ብሎ ከኢንተርቴንመንት ከመዝናኛ ያለፈ ተመልካቹ ፊልሙን ከጨረሰው በኋላ ስለ ማንነቱ፣ ስለ ሀገሩ፣ ስለ ራሱ፣ ስለ ያለው፣ ስለ ህይወቱ እንዲጠይቅ አድርገህ መጨበስ አለበት ሀላፊነት ያለብን ይመስለኛል አዘ ፊልም ሜከር። በተለይ እንደ ኢትዮጵያ ያለ በጣም ውስብስብ ለሀገር እንቅፋት የሚሆኑ ውስብስብ አጀንዳዎች እየተሰጧት ባለች ሀገር ውስጥ በፊልም ስትሰራ ወይም መጽሐፍ ስትጽፍ እነዚህ ነገሮች ያሳስበኋል። ከዛ በተረፈ ደግሞ አንዳንድ ጊዜ የማንነት ቀውስ አለ። ማለት ልጆቻችን ቤተሰቦቻችን እህቶቻችን ውጭ ሀገር የሚወስዳቸው ሰዎች እስካገኙ ድረስ ራሳቸውን አሳልፈው እስከ መምፅ እስከ መስጠት ዝግጁ ናቸው ማለት ያገባሉ የማይፈልጉትን የማይወዱትን ሰው ያገባሉ እዛ ይሄዳሉ በዛ ግን ጥሩ ህይወት አይገጥማቸውም ሰው ይሄ ይሄ ራሱ ሞራል ተቀባይነት አግኝቶ ሶሳይቲ ውስጥ እንደ ኖርም መቆጠሩም ያሳዝናል በቃ ማለት አቤት አሜሪካ ልትሄጂ ነው? ባል አገኘሽ? እንኳን ደስ አለሽ ይባባላሉ። ሴቶች ይህንን ስታይ ያሳዝናል። በቃ ድህነታችን ምን ያህል ዘቅጦ የማትፈልገውን ሰው ጋር ለመቆራኘት ፍቃደኛ መሆን መቀበል፣ ኖር መሆን አለ እና ይህም ያሳዝናል። አንድ ዝም ብለህ በቃ ስታስበው የድህነት ነው መነሻው እና ይህንንም አድሬስ ማድረግ ያስፈልጋል። ካለመሆኑን መነጋገርም ያስፈልጋል። እንደገና ደግሞ የአባይ ወንዝ ደግሞ የጠላታችን ምንጭ ሆኖ ላለፉት ብዙ ሺህ ዓመታት ኢትዮጵያ እንዳታድግ ካደረጓት ችግሮች ዋናው ዋናው ሀገራችን ማፀን የሚፈጡ የሚፈጥልቀው አባይ ወንዝ ነው እና አባይ ወንዝን እኛ ተጠቅመንበት አናውቅም። ሳንጠቀምበት አሳልፈን እየሰጠናቸው ግን በቋሚነት የጠላቶቻችን ምንጭ ሆኗል። አሁን ሀገራችን ላለችበት መከራ ትልቁ ችግር አባይ ወንዝ ነው አንዱና። እሱንም አድሬስ ማድረግና ምክንያቱን ማሳየት ያስፈልጋል። ከዛ ደግሞ ውጭ ሀገር ያሉ ኢትዮጵያውያኖች ደግሞ የሚኖሩበት መንገድ አለ። በጣም ሰክሰስፉል ኢትዮጵያውያኖች አሉ። ያልተሳካላቸው ኢትዮጵያውያኖች አሉ። በግል ህይወታቸው ሳይሳካላቸው፣ ግን በማህበራዊ ጉዳይ ላይ ብዙ አስተዋጽኦ እያደረጉ ያሉ ኢትዮጵያውያኖች አሉ። እነዚህን ኢትዮጵያውያኖች ደግሞ አንድ ካራክተር ውስጥ አስገብቶ ማሳየት ያስፈልጋል። ሶ በዚህ ፊልም ውስጥ እነዚህን ሁሉ አጀንዳዎች ከበር አድርጎ ቆንጆ ጥርት ያለ የፍቅር ፊልም መስራት ኃላፊነትን የሚጠይቅ ነበር እና ሀገርህን የምትወድ ከሆነ እንዲህ አይነት ፊልም የመስራት ግዴታ ያለብህ ይመስለኛል። ሰው ጥሩ የሚያዝናና የፍቅር ፊልም ሰርተ በውስጡ ግን ኢትዮጵያዊ ማንነትህን የሚጠይቅ ለሀገሬ ምን አረጉላት እንድትል የሚጠይቅ ሀገሬ ምን አይነት ምት ውስጥ ነው ያለችው እኔስ ምን ላደርግ እችላለሁ የሚል ጥያቄ ታነሳ የሚያደርግ ፊልም መስራት ነበረብኝና ፍቅር ገጸ ብዙ ነው። በአንድ በኩል አሁን እንደገለጽከው የሀገር ፍቅር ስሜት ይንጸባረቅበታል በፊልም ውስጥ ትክክል ነው። ከነ ተግዳሮቶቹም ከነ ትሩፋቶቹም እንደዚሁ ባህላዊ ሴቶችንም ጨምሮ። ከዛ ውጭ በዋናው የፍቅሩ ጭብጥ የፍቅር ግንኙነት ላይ እያተኮረ ነው። የተከፋፈሉ ልቦች እንደገና ደግሞ ወደ አንድ። በኩል እንደ አባይ መልካም ሆነው ሌላውን እያለሙ ራሳቸውን የሚጎዱም እንደዚሁ እዛ ውስጥ ይታያሉ። የጓደኝነት ፈተናዎች ሁሉ አሉ። የመና ጓደኛ አፍቅራው ወገነችኛ ቀድመ በግለጸ አሳልፋ የመስጠት ያ ምን ያህል የጓደኝነት ዋጋ ከፍ ያለ መሆኑን የሚያሳይ ነው። ከዛ ባሻገር የዋነኛዋ ገጸ ባህሪት እንደዚሁ መና በዛ ፊልም ውስጥ በአንድ በኩል በባህር ማዶ እንደ አንድ የባህር ማዶ ነዋሪ የዳያስፖራ በሌላ አባባል ማህበረሰብ አባል አንተ የምትጫወተው በመሪነት እንደዚሁ በባህር ማዶ افکاری و نه حال መሰል ፍቅር ለመግለጽ ትሞክራለች። ለምን በዚህ በኩል የወንድሟ ፍቅር አለ። ወንድሟ ከሕክምና አግኝቶ ብርሃን ሊያገኝ የሚችለው ለአይኑ አሜሪካ በመሄድ ነው። በዚህ በኩል ጭራሽ ወዲያ በል ስትለው የነበረ የገጠር ሰው፣ እንዲሁ ደግሞ በሱ ላይ ልቧ በፍቅር ተጠቅቶ ሙሉ በሙሉ ራሷን እስከ መስጠት ድረስ ትደርሳለች። በዛ ውስጥ ያሳያል። እዚህ ውስጥ ያስቀምጣችሁ የተለያየ የፍቅር ገጽታዎች፣ ስለ ፍቅር ወይም ስለ ሀገራችን ሰዎች በተለይ አሁን እንዳነሳኸው በባህር ማዶ የመሄድ እና እዛ የመሆኖር ከችግር የማምለጥና ያለማምለጥ ጋር ተያይዞ ያለውን የፍቅር ገጽታ መግለጹ ምን ያህል አዋኪ ነው? አንድ በድርሰት መልክ ሁለተኛ፣ ያ ስለ ማህበረሰባችንስ ምንድን ነው የሚነግረን? እህል ውሃ የሚባል ነገር አለ። በእኛ ሀገር አባባል እህል ውሃ የሆነ ቦታ ነው፣ ልብህ ደግሞ የሆነ ቦታ ይሆን አንዳንድ ህይወት በአንተ በፈለግካት መንገድ ሁል ጊዜ ላትሄድ ትችላለች። ታሪኩን አሳልፈን እንዳንሰጥ እፈራለሁ። ተመልካች ማየት ፍላጎቱን እንዳይልብም እንጂ ሁልጊዜ ጊዜ ቀጥ ያለ መስመር አይደለም ህይወት። መሬት ላይ ያለው ህይወት እንደ ልቦለድ መጽሐፍ ወይ በጣም አሪፍ የፍቅር ፊልሞች ቀጥ ያለ አይደለም። ሀና የመና ጓደኛ እንዳልከው አሳልፋ ስትሰጥ እናያታለን። በቀን ሳይሆን በአንድ ደቂቃ ልዩነት ቀድሞ በመናገር እና ባለመነጋገር

ስታለቅስ እንኳን በአንድ አይኗ ነው የምታለቅሰው። አይተሃት ከሆነ አይኗ ጓደኛ አንዳት ይባል የፍቅርን ጥልቀት ነው ፍቅር ጥልቀት ደግሞ በተቃራኒ ጾታ ብቻ ሳይሆን በህትማማች በጓደኛሞች መካከል ያለን የፍቅር ጥልቀትም ታያለህ። በዛ ውስጥ እየተሰቃየች እስከ መጨረሻ ሄደ ስትባል ሁሉ ብቻዋን ስብስብ ስትል የራሷን ፍቅር ላይ ጓደኛ ስትገልጽ ታያለህ። ይሄ እውነት መሬት ላይ አለ። የገበሬውም እውነት መሬት ላይ ያለ የአሜሪካ ላስቬጋስ የሚኖረውም ካራክተር እውነት መሬት ላይ ያለ። ብዙ ሰዎች ሰርግ ሰርገው ምን ብለው ሀገራቸው ድረስ አስመጥተው የሚካዱ ወይም ደግሞ ሌላ ሴት እየወደደች ለውጭ ሀገር ፐርፐዝ ብቻ እነሱን የምታገባ እነሱ ግን ሳያውቁ ችግር ውስጥ የሚወድቁ አሉ። እንደገና ደግሞ የሚፈልጉትን ሳያውቁ እንደ ሳልሳዊ ካራክተር የሚባዝኑ ካራክተሮች አሉ እና ይህንን ሁሉ ጭቅ አድርገህ ግን ሳይታወቅብህ በጣም ስሙዝ በሆነ የፍቅር ታሪክ ውስጥ ማሳየት መቻል ከባድ ቢሆንም እግዚአብሔር ረድቶን ተወጥተነዋል ብዬ አስባለሁ። በአንድ በኩል የፊልሙም ፀሐፊ ነህ፣ በሌላ በኩል ዳይሬክተርም ነህ፣ እንዲሁም ደግሞ በራስህ የድርሰት አለም ውስጥ በተዋናይነትም ተውናለህ። እኒህ የተለያዩ የሙያ ክህሎቶች ሳይዛቡ፣ ሳይጋጩ ሚዛን ጠብቆ ይህን የመሰለ ጥራቱ የላቀ በማንኛውም ደረጃ ከሌሎች ፊልሞች ጎን ሊቆም የሚችል የፊልም ውጤት ለመስራት ምን ያህል አዋኪ ወይም ቀላል ነበር? መቼም አልጋ ባልጋ የሆነ የስራም ሆነ የህይወት አለም የለም። ከዛ አኳያ በምን መልክ ተወጣኸው? ለብቻ ነው የሚጻፈው። ያው ቀድሜ ነው የምጽፈው። ስለዚህ በስራው ወቅት የሚያውቅ ነገር የለውም። ከአንድ ዓመት በፊት ተጽፎ አልቆ አስተያየት ተሰጥቶበት ስክሪን ፕሌ ከሌሎች ጓደኞች ጋር ሰርተ መጨረሻ ላይ ሪፋይ እንዲሆነ ስክሪፕት ወጥቶ ነው ወደ ቀረጻ የምትገባው። ስለዚህ የመጻፍ ኃላፊነቱ ብዙ አያውክም። ምክንያቱም ሌላ ስራ የለም። ስትጽፍ ለብቻ ነው የምትጽፈው። አብሮ የሚረብሽ አክተርም ሆነ ጠዋ ላይ ምናምን ክሩ የለም። ስለዚህ መጻፍን ለብቻ ትለየዋለ ምክንያቱም ጽፈን ጨርሰን እኮ ነው ወደ ቀረጻ የምንገባው። እንግዲህ አንድ ላይ የሚሄዱት ዳይሬክቲንግ እና ትወናው ነው። ትወና የወለድ ከውን ልጅ እንደማሳደግ ነው፣ ለኔ የራስህን ልጅ እንደማሳደግ ነው። ብዙ ጊዜ ድርሰት ጽፈ ለሌላ ዳይሬክተር ስትሰጥ ለአሳዳጊ እንደመስጠት ነው እኔ የፈጠርኩትን ካራክተር የራሴ የሆነን ካራክተር አሁን አሉ። ሜል ጅፕሰን ለምሳሌ ብሬቨርትን አይተህ ከሆነ ብሬቨርት ሜል ጅፕሰን የጻፈው ፊልም ነው። ራሱ ዳይሬክት አድርጎ ራሱ የተወነው ፊልም ነው። ተሸልሞበታል። ኦስካር የበላበት ፊልም ነው። በጣም ሰክሰስፉል ፊልም ነው። ሌሎችም መጥራት ትችላለን። እንደዚህ ራሳቸው አክተር ሆነው በጣም ስኬት ያለው ስራ ይሰሩ ምንድን ነው። ያ ማለት ግን ብቻህን ትሰራዋለህ ማለት አይደለም። በጣም ጎበዝ ጎበዝ አሲስታንት ዳይሬክተሮች ነበሩ አሜሪካን ሀገርም እዚህ እና በምታወን ጊዜ የዳይሬክቲንግን ቦታ በተለይ የሌሎቹም ሰዎች የማየት ዳይሬክቲንግ ቦታ ይይዙልኝ ምሱ። ስለዚህ አሲስታንት ዳይሬክተሮች፣ ፈርስት አሲስታንት ዳይሬክተሮች፣ ሰከንድ አሲስታንት ዳይሬክተሮች፣ ሌሎችም ባለሙያዎች፣ ፕሮዳክሽን ዲዛይነሮች እነሱ ሁሉ ይህን ይዘውልህ ለምትሰራ ሊክተብድ አይደለም፣ የቲም ወርክ ነው እና አብረው ሊመሰገኑ ይገባል። የፊልም ስራዎች ኢትዮጵያ ውስጥ ብዙ ፊልሞችን ለመስራት ይሞከራል። የጥራት ደረጃቸው የተወሰኑቱ ጥያቄ ውስጥ እንዳለ ሆኖ ታሪኩ ጥንካሬና ግዝፈት እንደዚሁ እንዳለ ሆኖ በተለይ በአሁኑ ወቅት የኢትዮጵያ የፊልም ኢንዱስትሪ ምን ሁኔታ ላይ ይገኛል? ከፕሮዳክሽን ካምፓኒዎች አንዱም እንተ የምትመራው ካምፓኒ ነው እና የፊልም ኢንዱስትሪን ለማሳደግ ምን መደረግ አለበት የሚል አታ ያለ፣ በቴክኖሎጂ አኳያ፣ በተመልካችን፣ እንደዚሁም ትርፍ ከማግኘት አኳያ በተለይ ደግሞ የኮፒራይት ጉዳይ በየዩቲዩቡ እና በመሳሰሉ ቦታዎች ላይ እንደዚሁ ብዙ የተደከመበት ያለበትን ነገር አውጥቶ ለህዝብ በነጻ የማድረሱ ነገር እነዚህ ትጠቃለው የኢትዮጵያ የፊልም ኢንዱስትሪ ከየት ተነስቶ የት ደርሷል? አሁን ምን ተግዳሮቶች ምን ስኬቶች ገጥመውታል? ወደፊትስ ነው መራመድ አለበት የሚል አሳሰብ ያለ። በፊት በፊት እኛ የጀመርን ጊዜ በነቀስቃዛ ወላፈን ዘመን ትልቁ ችግር ቴክኖሎጂ ነበር። ጥሩ እቃ ማግኘት፣ ጥሩ ባለሙያ ማግኘት ትልቁ ፈተና ነበር። አሁን በሚገርም ሁኔታ ጥሩ ቃ አለ። እንደውም ከቴክኖሎጂው ማደግ የተነሳ አሁን ማበላሸት ነው የሚከብደው ከማሳመር በላይ። ምክንያቱም በቃ ቴክኖሎጂው በጣም ሰፖርት ያደርጋል። ስለዚህ እሱ ነው ትልቁ፣ የፊልሙ ኢንዱስትሪ ተግዳሮት የነበረው ዲስትሪቢዩተር ነው። አንድ ፊልም ሰሪ ፊልም ከሰራ በኋላ ፊልም ይሰራል። ከዛ በኋላ ራሱ ነው በየሲኒማ ቤቱ ዞሮ የሚያሳየው። ከዛ በኋላ በራሱ ዩቱብ አካውንት ከፍቶ ራሱ ያሳያል። ከዛ በኋላ በቃ ለየትኛውም ዲስትሪቢዩሽን ራሱ ነው የሚለፋው። ያም መቅረት አለበት። ትልቁ እጥረታችንም ችግራችንም ወደ ውጭም እንዳንወጣ በቂ ዲስትሪቢሽንም እንዳናገኝ እያደረገ ይዘን የነበረው እሱ ነው። አሁን ሀበሻቪው ዶት ቲቪ አፕሊኬሽን መምጣት ይሄንን ችግር ይቀርፍልናል፣ በጣም በከፍተኛ ሁኔታ ይቀርፍልናል። አንድ ፊልም ሰሪ ፊልም ሰጥቶ ከጨረሰ በኋላ መጨነቅ ያለበት ስለሚቀጥለው ፊልሙ ነው እንጂ ስለ ዲስትሪቢሽንና ስለ ተመልካች ማግኘት ማጣት መጨነቅ የለበት። የዲስትሪቢዩተር ችግር መሀል ላይ በተመልካቹና በፊልም ሰሪው መሀል ድልድይ የሆነው የተሰራን ጥሩ ፊልም ለተመልካች የሚያቀርብ ዲስትሪቢዩተር ነበረ። ትልቁ የሀገራችን ችግር እንግዲህ ይህንን አበሻ ቪው ዶት ቲቪ ይቀርፈዋል ብዬ አስባለሁ። እያደረጉም ያሉት እንደሱ ነው። እኔም ፊልም የሰጠኋቸውና አብረን እንድንሰራ የተስማማሁት በዚህ ምክንያት ነው። ሆፕፉሊ ይሳካላቸዋል ብዬ አስባለሁ። እና ትልቁ ተግዳሮት የነበረው በፊት በፊት የቴክኖሎጂ የሌሎች የእውቀት የምናምን ነው። አሁን ግን እየተፈጠሩ ያሉት ወጣቶች ተአምር የሚሰሩ ልጆች እያየን ነው። በጣም ደስ ይላል። የፊልም ባለሙያዎቻችን ራሱ ተዋናዮቻችን በጣም ጎበዝ የሆኑ ልዩነት የሚፈጥር ስራ እያሳዩ እያሉ ነው ያሉት እና አሁን ትልቁ ተግዳሮት ያለው ዲስትሪቢሽኑ ላይ ነው። እሱን እንደዚህ እንደ አበሻ ቪው ቲቪ ያሉ ፕላትፎርሞች ከቀረፉልን በቅርብ ጊዜ ውስጥ ልዩነት መፍጠር ይቻላል ብዬ አስባለሁ እየተለመደ ሲሄድ እየተከፈለ ጥሩ ፊልም መታየት ሲጀምር ደግሞ የዚህ የዩቱብ ሽቀባው እየቀረ እየቀረ ይሄዳል ማለት ነው ብዬ ተስፋ አረጋል። በጥቅሉ ከአባይ ቨርስስ ቬጋስ የፊልም ስራ ተመልካቾች ምን እንዲቀስሙ ምን ውስጣቸው እንዲቀር ነው የምትሻው? ያ የነሱ የህይወት መስተዋት ሆኖ ራሳቸውን ወይም ህብረተሰባቸውን በዙሪያቸው ያለውን ማህበረሰብ አባላት በምን መልክ እንዲመለከቱና ህይወታቸውን በምን መልክ ወደ የት አቅጣጫ እንዲለውጡ ወይም እንዲያምሩ ነው የዚህ የፊልሙ ተልኮ ወይም ያንተ ምኞ የመጀመሪያው የፍቅርን ታላቅነትና ጥልቀት ማየት ነው። ፍቅር እንዳልኩ በጾታ ብቻ አይደለም። የጾታ ፍቅር አለው ፊልሙ ኦፍኮርስ ዋናው የፊልሙ ማጠንጠኛ የፌሶካ ፍቅር ነው። የፍቅርን ታላቅነት ከዛ የሀገር ፍቅርን ታላቅነት ማንነትህ ሀገር ላይ እንዳለ በቃ ለሀገር አለ ሰው አይደለም እና ትልቁ ትልቁ ማጠንጠኛ ነው እና ማንነትህ ሀገር ላይ እንዳለ የፍቅርን ታላቅነት የፍቅር ጠቅላላ ፍቅር ግርድፉ ፍቅር ነው። በቃ ስለሀገርም ሀገር ይሁን ፍቅር ነው። ሀገርን የምትወቅ የምታፈቅር ከሆነ ፍቅር ነው። ጭትህን ወንድምህን የምትወቅ ከሆነ ፍቅር ነው ጓደኛህን ወድና ለጓደኛ መስዋዕት የምትሆን ከሆነ ፍቅር ነው። ፆታ ፍቅርንም ከሀብትና ከሌሎች መደለያዎች ከሌሎች ብልጭልጭታዎች አውጥተህ እንደዚህ ከገበሬ ጋር ሄደህ አፈር ለመቆፈር ትወስንም የፍቅር ታላቅነት እና ጠቅላላ ተመልካቸው የፍቅርን ታላቅነት እንዲያይና እንዲያከብር የመጀመሪያው ፍላጎቴ ነው። ሁለተኛው አይተህ እንደሆነ አንድ ፕሮጀክሽን አድርጎ አሜሪካው ካራክተር ስለ አባይ ከማስተማሩ ከፕሮጀክት ከማድረጉ በፊት ምን ይላል? መጀመሪያ ወደ ውስጣችን እንመልከት ይላል። እኛ እንደ ሀገር እንደ አፍሪካ ትልቅ ፈተና የሆነብን አቅማችንን እንድናይ እድል አልሰጡንም። የሚራባ በእርዳታም ሰበብ በምናምንም ሰበብ የቤት ስራ እየሰጡን ወደ ውስጣችን እንድንመለከትና አቅማችንን እንድንጠቶች እድል አልሰጡንም። ይሄ በጣም መሰመር ያለበትና የህይወት ፕሪንስፕላችንን ልንለጎ ይገባል። ወደ ውስጣችን ስንመለከት አቅማችንን ማውጣት እንጀምራል። አቅማችንን ማውጣት ስንጀምር እንደ ግለሰብም እንደ ሀገርም ትልቅ ውጤት ማምጣት እንጀምራለን እና ይህንንም ተሰምሮበት እንዲያብልኝ ይፈልጋል። ይህንን አባይ ቨርስስ ቬጋስ ፊልም ለማየት የሚሹ በሀገር ውስጥም ሆነ በባህር ማዶ የሚኖሩ ኢትዮጵያውያን ወገኖች በምን መልክ መመልከት ይችላሉ? ሀበሻ ቢው ዶት ቲቪ ላይ። ሀበሻ ቢው ዶት ቲቪ አፕሊኬሽን ነው። በሁለቱም አይነት አፕል በአንድሮይድም በአፕልም አለ። ፕሌይ ስቶር ውስጥ ወይም አፕል ውስጥ አፕል ስቶር ውስጥ ገብተው አፕሊኬሽኑን ማውረድ ይችላሉ። ሀገር ውስጥ ያሉ ደግሞ በቴሌ ቲቪ እና በኢትዮ ቴሌኮም እና በሳፋሪ ኮም እንደዚሁ ገብተው ማየት ይችላሉ። ዋናው ግን ፊልሙ ያለው አበሻቪ ዶት ቲቪ ላይ ስለሆነ አበሻቪ ዶት ቲቪን አፕሊኬሽኑን አውርደው በሀገር ውስጥም በውጭ ሀገርም ማየት የሚችሉበትን መንገድ አመቻችተናል። መልካም ጸሐፊ ዳይሬክተርና ተዋናይ ቴዎድሮስ ተሾመ ስለ ቃለ ምልልሱ እናመሰግናለን። ጥራት ያለው ፊልም ታትራችሁ በማቅረባችሁ አንተንም እንደዚሁ በፊልሙ ውስጥ የተለያዩ አስተዋጽኦች ያበረከቱ ኢትዮጵያውያንም ሆነ የባህር ማዶ ሰዎች እንደዚሁ ምስጋናችን ድረስ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ተመልካቹንም በጣም አመስግንልኝ። ምክንያቱም ተመልካቾች ካልተመለከቱ እኛ የለንም፣ የእኛ ሕልውና ተመልካቾቻችን ናቸውና። አሁን አባያስ ቬጋስን በመላው ዓለም እያዩ አስተያየት ለሚሰጡን፣ ለሚያበረታቱን ሁሉ ምስጋናዬን አቅርብልኝ። እንደገና ደግሞ በፊልሙ ፕሮዳክሽን ወቅት አብረውን የለፉ የፊልሙ የካሜራ ጀርባም ሆነ ካሜራ ፊት ለፊት ያሉ ተዋናዮችን እና የፊልም የቀረጻ ስራ ባለሙያዎችን ሁሉ እንኳን ደስ ያላችሁን ካለዚህ በቃችሁ ብለህ ለልፋታቸው አመስግንልኝ ወንድሜ። አንተንም በመጨረሻ ከአውስትራሊያ ድረስ ደውለህ ይህን ኢንተርቪው ስላዘጋጀህ በጣም አመሰግናለሁ። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ኤዩ ስላሽ አምሃሪክን ይጎብኙ።